የማኅበራዊ መገናኛ ዘዴዎች ቅኝት። ማኅበራዊ መገናኛው መድረክ በየዕለቱ የሚነጋገርበት ሀገራዊ ጉዳይ አያጣም። በዚህ ሳምንትም በአወዛጋቢ ጉዳዮች ጨምሮ ብዙዎች አስተያየታቸውን እያጋሩ ነው። ስሜታዊነት የተጫናቸውንና ስነ ምግባር የጎደላቸውን ወደ ጎን ብለን በምስራቅ ወለጋ ዞን ኪረሙና ጊዳያና ጉትን ከተማን ጨምሮ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ተፈጽሟል ስለተባለው ግድያ፣ በትግራይ ክልል ከተሞች የኤሌክትሪክ አገልግሎት ዳግም ስለመጀመሩ እንዲሁም ስፔንን በግብ ብልጫ አሸንፋ ወደ ሩብ ፍጻሜ ያለፈችውን የሞሮኮን ድል በተመለከተ ከተሰጡ አስተያየቶች መርጠን ለእለቱ አጠናቅረናል። በምስራቅ ወለጋ ዞን ኪረሙና ጊዳያና ጉትን ከተማን ጨምሮ በተለያዩ አካባቢዎች የታጠቁ ኃይሎች የፈጸሙት ግድያ ብዙዎችን እያወዛገበ መሆኑ ቢስተዋልም የሞተው ክቡሩ የሰው ልጅ ነው፣ በሚል የደረሰውን ጥፋት ያወገዙ እና የሚኮንኑ በርካቶች ናቸው። አብ ማንታደሰ በፌስቡክ ሰው ከሰውነቱ ሲለቅ እንደማየት የሚያሳዝን ነገር የለም። እግዚአብሔር ይፈርዳል። የፈሰሰው ደም እንደ አቤል ደም ወደ እግዚአብሔር ይጮሃል፣ የሚል አስተያየታቸውን አጋርተዋል። ወርቁ አዲሱም ትክክል፣ ብዙ ሺዎች ተፈናቅለዋል፣ ሞተዋል፣ ቆስለዋል፣ ንብረት ወድሟል፣ ተዘርፏል የሚያሳዝነው ደግሞ ከጥቃቱ የተረፉት ሰብአዊ ድጋፍ ማጣታቸው ነው ይላሉ። ከድር ተገኘም በፌስቡክ በኦሮሚያ ግፍ ሞልቶ እየፈሰሰ ነው ይህን አስከፊና አሰቃቂ በደም እየተጻፈ ያለ ጥቁር ታሪክ መንግስት ትኩረት ከመንፈጉም በላይ እጁ ያለበት እስኪመስል ድረስ ህዝቡን ጆሮ ዳባ ልበስ ብሏል ሲሉ፣ ክፍሉ በዳኔ በበኩላቸው እሬ መንግስት ያለህ ሳይቃጠል በቅጠል ይሁን ነው ያሉት። አንተነህ በትርፍ የተባሉ ሌላው የፌስቡክ ተጠቃሚ ግን መንግስት ወይ መንግስት በማለት ነው አስተያየታቸውን ባጭሩ የሰጡት። ሌላው የፌስቡክ ተጠቃሚ በቃሉ አንተነህም መንግስት ራሱ ባልሰማ እያለፈ ነው ባይሆንማ መልስ ለመስጠት አያፍርም ነበር ብለዋል። ጥላ የከበደ ግን እንዴት እንተማመን ሁሉ ፈራጅ ይላሉ። ጥቃት ያደረሰውም ሆነ የደረሰበት እየተባለ የሚነገረው ግራ ያጋባቸው የመሰሉት ኢብራሂም አብዱ በበኩላቸው እባካችሁ በሰው ሕይወት ላይ የድብብቆች ጨዋታ ይቅርባችሁ፣ አያስፈልግም በማለት ይመክራሉ። አክለውም በወለጋ የደረሰውን ውድመት የሚያጠና ገለልተኛ አካል ያስፈልጋል ብለዋል። በዚሁ በፌስቡክ ብርሃኔ ገብረ ኢየሱስ ሀብቱ ድሮ ያልነበረ ግጭት ተከባብረው እየኖሩ ሳለ በሁለቱ ብሔሮች መካከል አሁን ምን አመጣው በማለት ጠየቁ። አንተነ በትርፍ እኔ ወለጋን በእንደዚህ አይነት መልኩ አልነበረም የማውቃት። ማኅበረሰቡ መልካም አስተሳሰብና ቀና እሩህሩህ እንደነበረ ነው የማቀው። አሁን ከየት የመጣ ነው መጥፎ ነገር የምንሰማው? እባካችሁ እንደ ድሯችን ብለዋል። አንሙት ሁንዴ ደግሞ የሚታየው ጥቃትና ግጭት መነሻው ሌላ ነው ባይ ናቸው። የመሬት ደላሎችና ሌቦች በባለስልጣናት ተልዕኮ ነው ይህን ግጭት እንዲነሳ የሚቀሰቅሱት። ቄሮ የማንም መጠቀሚ አይደለም፣ መቼ መነሳት እንዳለበት ጠንቅቆ ያውቃል ብለዋል። ሀዩ ወሎዬ ግን እስከ መቼ በማለት ይጠይቃሉ። ኢሳይያስ ይልማም ሌላ ጥያቄ አቅርበዋል። አካባቢውን የሚቆጣጠር የመንግስት አካል የለም ወይ የሚል በዚህ ሳምንት ከወደ ኢትዮጵያ የተሰማው መልካም ዜና መቀሌን ጨምሮ የተለያዩ የትግራይ ክልል ከተሞች ከ18 ወራት በኋላ የኤሌክትሪክ ኃይል አቅርቦት ማግኘት ጀመሩ የሚለው ነው። ይህን የሰሙት ይርጋለም ጸጋዬ ደስ ይላል ሲሉ፣ ዮናስ ኢክንዴም እንዲሁ ደስ የሚል ዜና ነው ነው ያሉት። አለሙ አበበም እንዲሁ በፌስቡክ በጣም ደስ ይላል እርቅ ማለት ይህ ነው ይላሉ። ተካ ተሾመ ደግሞ ደስ ይላል የትግራይ ሕዝብ እንኳን ደስ ያለህ ሲሉ ሀብታሙ ኑኑ በበኩላቸው እንኳን ደስ ያለህ በሉልኝ ይላሉ። አሸናፊ አረጋዊም እናመሰግናለን፣ ሽረ፣ ሁመራ፣ ማይካድራ ሙሉ ትግራይ ያድርገው፣ ስልክም ጭምር አድርጉት ይላሉ። አጥናው አቦሃይ የተባሉ የፌስቡክ ተጠቃሚ ደግሞ የሚሉት እንዲህ ነው። የመንግስት ወደ ሰፊነት ይህን ያክል ነው። ሁሉም የትግራይ ማህበረሰብ አሁን ለመጣው ሰላምና ለተጀመረው መሰረተ ልማት እንዲሁም ልማት ከመንግስት ጎን በመሰለፍ የድርሻውን መወጣት አለበት። መርከብ አጋአዚ ደግሞ የጎደለውን ነው የሚጠቁሙት፣ ግን ስልክ አይሰራም በማለት የአብዮት በቀለ አስተያየት ደግሞ ይለያል። ሰላሙ ጥሩ ነው፣ ግን በትግራይ ጦርነት መብራት ያጣው አርማጭሆ ምን አጠፋ ይላሉ። ተስፋ የጊዮርጊም እንዲሁ ወልቃይትና ሁመራ አካባቢዎች ከሶረቃ ጀምሮ እስከ አብርሃጅራ ለሁለት ዓመት ያክል በጨለማ ውስጥ ናቸው። እንድረስላቸው አሁንም ብለዋል። ሞሮኮ ቀጠር በምታስተናግደው በዘንድሮ የዓለም የእግር ኳስ ዋንጫ ፉክክር ተጋጣሚዋን የስፔን ቡድንን አሸንፋ ለግማሽ ፍጻሜ ያለፈች ብቸኛ አፍሪካዊት ሀገር መሆኗ ለብዙዎች ደስታን ፈጥሯል። ምንም እንኳ የተለያዩ የዜና አውታሮች አረብ አፍሪቃዊቱ ሞሮኮ እያሉ ከአረብ ጋር ያላትን ትስስር እያጎሉ በዓለም ዋንጫ ታሪክ ለግማሽ ፍጻሜ የደረሰች አረባዊት ሀገር እያሉ ቢጠሯትም አፍሪቃውያን ግን የሞሮኮን ውጤት የአፍሪቃ ድል አድርገው ደስታቸውን ሲገልጹ ታይተዋል። ኢትዮጵያውያን የእግር ኳስ አፍቃሪዎችም ተመሳሳይ ስሜታቸውን እየገለጹ ነው። ዳውዴ አብራር ድል ለሞሮኮ ሲሉ፣ ጁሞ የተባሉት የፌስቡክ ተጠቃሚ በበኩላቸው ምርጥ በረኛ የሚደንቅ ነው፣ በማለት ሞሮኮን አድንቀዋል። ይርጋ ምትኬም ግሩም የአፍሪቃ ቡድን በማለት የሞሮኮን አፍሪቃዊነት አመላክተዋል። ግርማይ ወንዱ ደግሞ ማድሪድ የተወለደው ሰው ስፔንን ከዓለም ዋንጫ በዝረራ አስወጣት ነው ያሉት። አንተርቢና ሀብ የተባሉት የፌስቡክ ተጠቃሚ ደግሞ አፍሪቃ በሞሮኮ ተክሳለች፣ በቀጣይ በርትታ ከተጫወተች ለዋንጫ ልትደርስ ትችላለች ይላሉ። ፈድሉ ጁሃር ሞሮኮ ፖርቱጋልን ካሸነፈች ማንም አያስቆማትም። ፖርቱጋል በጣም ከባድ ነው፣ እድል ለሞሮኮ ትሁን በማለት ከወዲሁ መልካሙን ተመኝተውላታል። አበበ ኃይሉ ደግሞ ከእንግዲህ ስለ ዋንጫው ብናስብ ምን ይለናል? ስፔኖችም በሰፊ ጎል ሲያሸንፉ እንዲህ ብለው ነበር። የእግር ኳስ ስፖርትን ጣፋጭ የሚያደርገው ቀድሞ ውጤቱን በምንም ሁኔታ ማወቅ የማይቻል መሆኑ ነው። ሞሮኮ ስፔንን ጥላ ታልፋለች ብሎ ገንዘብ የሚያስይዝ በራሱ በሞሮኮ ሀገርም እንኳ ማግኘት ይከብዳል። እግር ኳስ በደሜ ውስጥ ይሯሯጣል ይላሉ የስፔን ቡድን አሰልጣኝ ሉዊስ ኤንሪኬ። ቡድኑ በሞሮኮ ከተሸነፈ በኋላ ከስፔን ብሔራዊ አሰልጣኝነታቸው መሰናበታቸውን የስፔን እግር ኳስ ፌዴሬሽን አስታውቋል። የአሰልጣኙን ስንብት ተንተርሰው አክሱም የናስ የተባሉት የፌስቡክ ተጠቃሚ እኛ ከዚህ ስንብት ምን እንማራለን? በአግባቡ ኃላፊነቱን የማይወጣ ሰው ከኃላፊነቱ መነሳት አለበት እና የእኛም መሪዎች ቢማሩ ላለው፣ ይላሉ አድማጮች። እኛም የዕለቱን ጥንቅር በዚሁ እናብቃ። ጤና ይስጥልኝ።